yeah Amerika-Dance-Radio-Tabern. አብላጫ ድምፅ የሚለው የህገ መንግስት አንቀጽ ከሆነ ይሄ የህገ መንግስት አንቀጽ በምን መንገድ ይሻሻላል? ምናልባት በዚህ በውይይቱ እንግዲህ እየዳበረ ሲሄድ ሊሻሻል የሚችልበት መንገድ ሊፈጠር ይችላል። የኢዴፓ ፕሬዚደንት ዶክተር ጫኔ ከበደ ናቸው። ዝርዝሩን በዕለቱ አብይ ርዕስ እንይዘን እናቀርባለን። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ወዲህ ወደ ዩናይት ስቴትስ ሊያደርጉ የነበረው ጉዞ ፓስፖርታቸው ላይ የተገኘ በተባለ ችግር መሰናከሉ ተነገረ። ችግሩ እስከ ዛሬ ድረስም መፍትሄ እንዳላገኘ አመለከቱ። በዚህም ላይ የተጠናቀረ ዘገባ በዜና መጽሔት ክፍለ ጊዜ እናቀርባለን። በወቅታዊ ርዕሶች ላይ የሚያተኩረው ውይይትና የሳምንቱ ቅንብር አፍሪካ ነክ ርዕሶች በሁለተኛው አጋማሽ ይጠብቋቸዋል። ጤና ይስጥልኝ፣ እንደምናምሽታችኋል የተከበራችሁ አድማጮቻችን ከዛሬ አርብ መጋቢት 16 2008 ዝግጅታችን ጋር የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ከርቴስ ባይንም ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። የዩናይትድ ስቴትስ ኃይሎች እስላማዊ መንግሥት ነኝ የሚለውን ቡድን የገንዘብ ሚኒስትር ሐጂ ኢማንን ገድለዋል ሲሉ የመከላከያ ሚኒስትሩ አሽካርተር ዛሬ አስታውቀዋል። ሐጂ ኢማን ለአሸባሪ ቡድኑ በውጭ ጉዳዮች ኃላፊነትም ያገለግል ነበር ተብሏል። የአሜሪካው መከላከያ ሚኒስትር አሽ ካርተር ስለዚሁ ሲናገሩ የቡድኑን ካቢኔ በብልሃት እያወደምን ነው ብለዋል። ሐጂ ኢማን የተገደሉት የተገደለው ሶሪያ ውስጥ ይሁን ኢራቅ ግን ካርተር ግልጽ አላደረጉም። ጥቃቱ የደረሰበት በአየር ድብደባ ይሁን በወታደራዊ ወረራ አላብራሩም። የዩናይትድ ስቴትስ መከላከያ ባለሥልጣናት ኢማን በምዕራባውያን ሀገሮች ውስጥ የሽብር ጥቃቶችን ለመፈጸም በንቃት ያሴር ነበር ብለዋል። የዚህ ሳምንቱን የብራሰልስ አይነት ጥቃት ማድረስ ለሚሞክሩ ባዕዳን ተዋጊዎችም ገንዘብ ይሰጥ ነበር ብለው ያምናሉ። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ በብራሰልስ ከተማ ከቤልጅግና የአውሮፓ ሕብረት መሪዎች ጋር ተገናኝተው በማክሰኞ አሸባሪ ጥቃት ለሞትና ለተጎዱ ሰዎች ሁሉ ሀገራቸው የተሰማትን ሐዘን ገልጠዋል። አንድ ከፍተኛ ዩናይት ስቴትስ ባለስልጣን በብራሲልሱ የሽብር ጥቃት ከተገደሉ ከሰላሳ በላይ ከሚሆኑ ሰዎች መካከል ሁለቱ አሜሪካውያን መሆናቸውን አረጋግጠዋል። ሚስተር ኬሪ የጥቃቱ ሰለባ ስለሆኑት አሜሪካውያን ዝርዝር መግለጫ ባይሰጡም አንደኛዋ መምህርት ግን የፋሲካን በዓል ከቤተሰቦች ጋር ለማክበር ወደ ዩናይት ስቴትስ እየተመለሱ ነበር ብለዋል። ዩናይት ስቴትስ ና የህብረቱ አባል ሀገሮች የዋ ሲቪሎችን ለሚገድሉና ለሚያቆስሉ ሁሉ መልእክት አላቸው ሲሉም ተናግረዋል ሚስተር ኬሪ አሁን የደረሰው ጥቃት አላማችንን አያስቀይርም ይልቅስ በተጠናከረ ሀይል ተመልሰን ይህን አጉል እምነታችሁንና ፍሬ አስተሳሰባችሁን ከምድረ ገጽ እስክናጠፋ እረፍት አይኖረንም ነው ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትሩ ጆን ኬሪ ከቤልጅጉ ጠቅላይ ሚኒስትር ቻርልስ ሚሽል ጋርም ተገናኝተው ተወያይተዋል። በጠቅላይ ሚኒስትሩ መስሪያ ቤት መኖሪያ ቤት ውስጥ ነው የተወያዩት። የቤልጅጉ መሪ በዚህ ወቅት ሲናገሩ ወደፊት ሌላ የሽብር ጥቃት እንዳይደርስ ለመከላከል ከዩናይትድ ስቴትስና ከአውሮፓ ህብረት አገሮች ጋር በቻልኩት አቅም ሁሉ ተባብሬ እሰራለሁ ሲሉም ቃል ገብተዋል። በሌላ ዜና ብራሰልስ ላይ የአሸባሪዎች ጥቃት ከተፈጸመ ወዲህ የሀገሪቱ የጸረ ሽብር አሰራር በዓለም ዙሪያ እየተነቀፈ ነው። የአሜሪካ ድምፅ ራዲዮ የብሔራዊ ጸጥታ ዘጋቢ ጄፍ ሴልድን ዝርዝር ዘገባ አለው። አዳነች ፍስሃ ታቀርበዋለች። ብራስልስ ውስጥ በተፈጸመው የአሸባሪዎች ጥቃት የሚጠረጠሩትን ሰዎች ፍለጋ በተጧጧፈበት በአሁኑ ወቅት ከየአቅጣጫው ነቀፌታ እየቀረበ በመሆኑ የሀገሪቱ የአገር አስተዳደር ሚኒስትር ያን ጃምቦን ከስልጣናቸው ለመሰናበት ጠየቁ። ነገሮችን በጥሞና ስንመለከት በተለያዩ ዘርፎች አብይ ጥያቄዎችን ማንሳት ይቻላል። ስለ ፍርድ ሚኒስቴር፣ ስለ ተከሰተው ሁኔታና ስለ ፖሊስ ኃይል ጥያቄ ያስነሳል። ከአጥፍቶ ጠፊዎቹ አንዱ አምና ሐምሌ ወር ላይ ከቱርክ አባረን ወደ ቤልጅም እንደ ላክ ነው ለአገሪቱ ባለሥልጣኖች አስታውቀን ነበር። እነሱ ግን ለቀቁት ሲሉ የቱርክ ፕሬዚደንት ነቅፈዋል። አንዳንድ የዩናይትድ ስቴትስ ባለሥልጣኖችም ነቀፌታ ሰንዝረዋል። ከዘጠኝና ከአስር ዓመታት በፊት በማድሪድና በለንደን የተፈጸሙት የሽብር ጥቃቶችን መሰረት በማድረግ በቤልጅየምም ሆነ በሌሎች አውሮፓ ሀገሮች ለቀቅ ያለ አያያዝ እንደሚያሳስባቸው ነው የአሜሪካ ባለሥልጣኖች የተናገሩት። የአውሮፓ ኮሚሽን ተቀዳሚ ምክትል ፕሬዚደንት ፍራንስ ቲመርማንስ ታዲያ የቀረቡትን ሐሳቦች ለመተግበር መፍጠን እንደሚያስፈልግ አስገንዝበዋል። ያቀረብናቸውን ሐሳቦች ለመተግበር የሚያስችለን ገንዘብ የምናገኝበትን መንገድ ማፋጠን አለብን። አሸባሪዎች ክሬዲት ካርዶችንና በቅድሚያ የተከፈለባቸው ካርዶችን ለመጠቀም እንዳይችሉ ለማድረግና መሳሪያዎች የሚቀመጡባቸውን ቦታዎች ለይተን ለማወቅ የሚያስችለን ገንዘብ ማግኘት ያስፈልገናል። በአውሮፓ አዲስ ጸረ ሽብር ማዕከል መመስረቱ ችግሩን ለመቋቋም ይረዳል የሚል ተስፋ ቢኖርም በርካታ የወቅቱና የቀድሞ የጸረ ሽብር ጥረት ባለሥልጣኖች ነቅቶ መከታተል የሚያስፈልግበት ጊዜ የዘገየ መሆኑን አስገንዝበዋል። የኢራቁ ጠቅላይ ሚኒስትር ሃይደር አሊ አባዲ በመንግስታቸው ውስጥ ለውጥ እንዲያደርጉ የሚጠይቅ ሌላ የተቃውሞ ሰልፍ እንደሚጠሩ የሺሃ ሙስሊሞች ሃይማኖት መሪ ሙቅታድ አልሰድር ዛሬ አስጠንቅቀዋል። ብዙ ደጋፊዎች እንዳሏቸው የሚነገርላቸው ሙቅታድ አልሰድር ዛሬ ይህን መልእክት በወኪላቸው አማካኝነት ያስተላለፉት ባግዳድ ውስጥ በተካሄደ የጸሎት ስነ ስርዓት ነው። የሃይማኖቱ መሪ ለጠቅላይ ሚኒስትሩ ያቀረቡት ጥያቄ በመንግስቱ ውስጥ የተንሰራፋውን የሙስናና አድልዎ አሰራር ለማስወገድ አሁን በስልጣን ላይ ያሉትን ሚኒስትሮች በሳምንት ጊዜ ውስጥ በሌሎች ብቃት ባላቸውና የፖለቲካ ግንኙነት በሌላቸው ሰዎች እንዲተኩ ነው። የሳደር ደጋፊዎች በመንግስቱ ላይ ጫና ለማድረግ በየሳምንቱ ትዕይንተ ህዝብ ሲያካሂዱ መቆየታቸውም ይታወቃል። ጠቅላይ ሚኒስትር ሃይደር አልአባዲ ስለዚህ ሲናገሩ የተቃውሞ ሰልፉ የኢራቅን ጸጥታ ሊያደፈርሱ ይችላል ስጋታቸውንም አስተጋብተው ባለፈው የካቲት ለውጥ ለማድረግ የገቡትን ቃል እንደሚጠብቁ ግን አስረድተዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በላቲን አሜሪካ ሀገሮች ያደረጉትን ጉብኝት አጠናቀው ወደ ዋይት ሀውስ ቤተ መንግስት ተመልሰዋል። በታሪካዊው የኩባ ቆይታቸው ወቅት ከፕሬዚደንት ራውል ካስትሮ ጋር ተገናኝተው ተነጋግረዋል። ሚስተር ኦባማ ባለቤታቸው፣ ሁለት ሴቶች ልጆቻቸውና አማቻቸው ዛሬ ማለዳ ዋሽንግተን የገቡት በቀጥታ በረራ ከቦነስ አይረስ ኤዚራ ዓለም አቀፍ አውሮፕላን ማረፊያ ተነስተው ነው። ሚስተር ኦባማ በጉዞአቸው ወቅት ዩናይትድ ስቴትስ በቀድሞው አምባገነን መሪ አርጀንቲና ውስጥ የተፈጸሙትን ሰብአዊ ግፎች በተመለከተ ለመናገር መዘግየቷን አምነው፣ አሁን ግን አስተዳደራቸው ያለፈውን ሁኔታ በሐቅና በግልጽነት እንደሚጋፈጥ ቃል ገብተዋል። የአፍጋኒስታን ደቡባዊ ክፍለ ግዛት በካንዳሃር የታሊባን አጥፍቶ ጠፊዎች አንድ ከፍተኛ የመንግስቱን ጦር ጀኔራልና ጠባቂያቸውን ገደሉ ሲሉ የአገሪቱ ባለስልጣናት አስታወቁ። ሶስት ጠመንጃ ያነገቱና ፈንጅ የታጠቁ የታሊባን ተዋጊዎች ጥቃቱን ያደረሱትም ትላንት ዳንድ ወረዳ በሚገኘው ጀኔራል ካህን አግሃ መኖሪያ ቤት ከገቡ በኋላ መሆኑ ታውቋል። የአካባቢው ወታደራዊ አዛዥ ጀኔራል ዳውድ ሳ ዋፋ ዳር ለአሜሪካ ድምፅ ሲናገሩ ጥቃቱን ያደረሱት የታሊባን ተዋጊዎች በሌሎች የጸጥታ ጠባቂዎች ለመገደል ሲሉ ወዲያውኑ የታጠቁትን ፈንጂ ለኩሰዋል ብለዋል። በመጨረሻም በቱርክ ዛሬ ሁለት በዘገባችሁ የመንግስት ሚስጢር አውጥታችኋል፣ በአሸባሪ ድርጅት አሸባሪ ድርጅት ረድታችኋል ተብሎ የተከሰሱ የጋዜጠኞች ፍርድ ቤት ቀርበዋል። የኩሙሬት ጋዜጣ ሪፖርተሮች ካንዱን ዳርና ኤርደን ጉል ጥፋተኞች ከተባሉ በእድሜ ልክ ስርዓት ሊቀጡ ይችላሉ ተብሏል። እንደ አውሮፓን ዘመን አቆጣጠር በ2014 ዓ ም ወደ ሶሪያ ያመራል በተባለ የካሚዮን ፎቶግራፍ ታጅቦ በጋዜጠኞቹ የቀረበ ሪፖርት ቱርክ የጦር መሳሪያ በድብቅ ለሶሪያ ማስተላለፏን ያረጋግጣል ይላል። ጋዜጠኞቹ በዚያ ሪፖርታቸው ተቀማጭነታቸውን በዩናይትድ ስቴትስ በማድረግ የእስላማዊ እንቅስቃሴ የሚመሩትን ፌቱላ ጉለንን ረድቷል፣ ስትል ቱርክ በበኩሏ ታስረዳለች። ለሰዓቱ ያለን ዜና ይኸው ነው። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ። ወደ ዲሞክራሲያዊ ስርዓት ስንሸጋገር ጠላት ዘመድ የሚባል ነገር የለም። ሁሉም እኩል ነው። ዲሞክራሲ ሁሉንም በእኩል ነው የሚያየው። በየጓዳውና በየእንትኑ የሚካሄደው ትግል ሁሉም ሊጠቀምበት ወደሚችል አቅጣጫ ማያመራ ከሆነ እንደገና ሌላ ዙር ደግሞ ሌላ እዳ ሊገባ ነው ማለት ነው እና ይሄ አሁን ያለው ሁኔታ ይህንን እንድናይና እንድንመረምር ምናልባት የሰጠን እድል ሊሆን ይችላል። ኢትዮጵያ ወዲት ከሰሞንኛው ግጭቶችና የፖለቲካ ቀውስ ባሻገር ያሉ ሁኔታዎችን ለመቃኘት በሚጥር የኢትዮጵያ ፖለቲካ ጉዳይ አዋቂ ምሁራን ጋር የተካሄደ ተከታታይ ውይይት የተወሰደ ነው። ሙሉ ውይይቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች አሁን ቀዳሚውን የዕለቱን አቢይ ርዕስ። ተመጣጣኝ የውክልና ስርዓት በሚባለው የፓርላማ ምርጫ ስርዓት ላይ ውይይት እንዲደረግ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ፈቃደኛ መሆናቸውን አንድ የተቃዋሚ ፓርቲ መሪ ተናግረዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝደንት ዶክተር ጫኔ ከበደ ለአሜሪካ ድምፅ እንዳስረዱት ለተለያዩ ፓርቲዎች የፓርላማ ውክልና እንዲኖራቸው የሚያስችለው ይኸው ስርዓት እስከ ህዝብ ተወካዮች ምክር ቤት ድረስ ውይይት ሊደረግበት እንደሚችል ጠቅላይ ሚኒስትሩ ተስፋ ሰጥተዋል ብለዋል። ጠቅላይ ሚኒስትሩ ኢዴፓን ጨምሮ ስምንት ፓርቲዎች አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባላት ጋር ሰሞኑን ተወያይተዋል። እስክንድር ፍሬው የኢዴፓውን መሪ አነጋግሮ ተከታዩን ዘገባ ልኮልናል። በሚያገኘው ድምጽ ብዛት አንደኛ የወጣ እንጂ ከዚያ በታች ሆኖ የጨረሰ ፓርቲ ምንም አይነት የፓርላማ ወንበር አያገኝም። የኢትዮጵያ የሕዝብ ተወካዮች ምክር ቤት ያሉት 547 መቀመጫዎች የሚሞሉትም ከየምርጫ ክልሉ ቀዳሚ የሆኑ በሚጨርሱ ተወዳዳሪ ጩዎች ነው። አገሪቱ የምትከተለው የአብላጫ ድምፅ የፓርላማ ምርጫ ስርዓት ደግሞ የዚህ አሰራር መሰረት ሆኖ ይጠቀሳል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ግን ይህ አሰራር ሊቀየር የሚችልበት እድል መኖሩን ለቪኦኤ አብራርተዋል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኢዴፓን ጨምሮ ከሀገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባላት ጋር ባደረጉት ውይይት ይህ ጉዳይ መነሳቱን ዶክተር ጫን ያረጋግጠዋል። እርሳቸው እንዳሉት አሁን በኢትዮጵያ ካለው የአብላጫ ድምፅ ስርዓት ይልቅ ተመጣጣኝ የውክልና ስርዓት የሚባለው ዲሞክራሲያዊ ነው አብላጫ ድምፅ ካገኘው ፓርቲ በተጨማሪ ሌሎቹም በመረጣቸው ህዝብ መጠን የፓርላማ መቀመጫ እንዲያገኙ ያስችላል ብለዋል። ሰሞኑን ከጠቅላይ ሚኒስትሩ ጋር በተደረገው ውይይትም አሰራሩ በኢትዮጵያ እንዲተገበር ጥያቄ ማንሳታቸውን ዶክተር ጫኔ ገልጸዋል። ከጠቅላይ ሚኒስትሩ የተገኘው ምላሽም ተስፋ የሚሰጥ ነው ብለዋል። በእርሳቸው በኩል በተጠና መንገድ ምሁራን በተሳተፉበት፣ ፖለቲካ ፓርቲዎችም ጥናት አድርገው ይዘው ቀርበው መድረክ ተፈጥሮለት በዛ መድረክ ላይ ውይይቱ ዳ አብሮ ለተወካዮች ምክር ቤት ቀርቦ በተወካዮች ምክር ቤት በኩል የሚጸድቅበትን መንገድ ማመቻቸት ይቻላል የሚል ተስፋ ሰጠውናል። ተመጣጣኝ ውክልና የሚለውን ጥያቄያችሁን በተመለከተ ነ ሁሉንም አጠቃላይ የአዋጅ ችግሮችንም አጠቃላይ አዋጁ ተመጣጣኝ ውክልናንም ይጨምራል፣ እሱንንም ይጨምራል። ይበጃል የተባለውን ነገር በተጠና መንገድ እኛም ይዘን እንቀርባለን፣ ሌላውም ይዞ ይቀርባል። በውይይት ዳብሮ ምሁራን ተሳትፈውበት የጋራ ምክር ቤቱን በዚህ ትልቅ ኃላፊነት ወስዶ ኢህአዴግም በዚሁ ትልቅ ተሳትፎ አድርጎበት ለተወካዮች ምክር ቤት ቀርቦ ወደ ህግ የሚቀየርበት መንገድ ማመቻቸት ይቻላል ነው። እዚህ ላይ ግን የጊዜ ሰሌዳ ወጥቷል? ለምሳሌ ይሄ ወይስ ድፍን ያለ ቃል መግባት ነው? በነዚህ ቀጣዮች ወራት ወይ በቀጥሉት ጥቂት ዓመታት እንዲህ አይነት ነገሮች አሉ ወይስ ኃላፊነቱን እንግዲህ ለጋራ ምክር ቤቱ ሰጠው ነው የሄዱት? በዚህ ጉዳይ ላይ የጋራ ምክር ቤት አባላት ጠንክረው መ መስራት ይጠበቅባቸዋል። ግፊትም ያስፈልጋል እንጂ በመንግስት ደረጃ በዚህ ደረጃ በዚህ ደረጃ በዚህ ጊዜ ተብሎ የተቀመጠ ነገር የለም። ነገር ግን የጋራ ምክር ቤት አባላት በዚህ ጉዳይ ላይ ጠንክረው መስራት እንዳለባቸው ለአሰራሩም እያንዳንዳቸው ኃላፊነት መውሳድ እንዳለባቸው የራሳቸውንንም ችግር መርምረው ጠንከር ብለው መቅረብ ቢችሉ በጋራ ምክር ቤቱ በኩል ተሳትፏቸው የጎለበተ ከሆነ በኢህአዴግም በኩል ይሄንን ተሳትፎ በስፋት ማስኬድ እንደሚቻል እና ይሄ ከመጣ አጠቃላይ ሂደቱን አጠር ባለ ጊዜ ውስጥ መገምገም የሚያስችል መድረክ እንደሚኖር ነው ገለጹልን። አብላጫ ድምጽ በሚባለው የፓርላማ ምርጫ ስርዓት ቦታ የተመጣጣኝ ውክልና ስርዓትን መተግበር የህገ መንግስቱን አንቀጾች ማሻሻል ሊጠይቅ ይችላል። ይህ ከግምት ገብቶ እንደሆነ የጠየኳቸው ዶክተር ጫኔ ሁኔታው በሂደት እንደሚታይ ተስፋቸውን ገልጸዋል። አብላጫ ድምጽ የሚለው የህገ መንግስት አንቀጽ ከሆነ ይሄ የህገ መንግስት አንቀጽ በምን መንገድ ይሻሻላል? ምናልባት በዚህ በውይይቱ እንግዲህ እየዳበረ ሲሄድ ሊሻሻል የሚችልበት መንገድ ሊፈጠር ይችላል የሚል እምነት አለን። ይሄ አይነት አካሄድ መከፈቱ በራሱ ህገ መንግስቱ አይሻሻልም የሚለውን ነገር አንድ እርምጃ ሊያስሄድ ይችላል ብለን እናስባለን። ምክንያቱም ህገ መንግስቱ የእነዚህን ነገሮች ማሻሻል የሚቻልበት መንገድ ከተፈጠረ የህገ መንግስቱን አንቀጽ መንካቱ አይቀርም። ስለዚህ የህገ መንግስቱ አንቀጽ ደግሞ በዚህ ጉዳይ ላይ አይሻሻልም ብሎ ደግሞ አቋም የሚይዝ ከሆነ ውይይታችን ፋይዳ ቢስ ነው የሚሆነው ማለት ነው እና ከዚህ አንጻር በዚህ አስተሳሰብ አንድ እርምጃ መሄዳቸው በእኛ በኩል ትልቅ እርምጃ ነው ብለን ነው የምናስበው። የተለያዩ ብሔር ብሔረሰቦች ባሉባት የተራራቁ የፖለቲካ አመለካከቶችን በሚታዩባት ኢትዮጵያ የተመጣጣኝ ውክልና ስርዓት ተገቢና ተጨባጩን ሁኔታ ሊያንጸባርቅ የሚችል መሆኑን ዶክተር ጫኔ ያምናሉ። እንደዚህ አይነት አመለካከቶች ደግሞ በተለይ ከ2007ቱ ምርጫ ማግስት ጀምሮ በተለያየ መንገድ ተነስተዋል። 547ቱ የፓርላማ መቀመጫዎች በሙሉ በአንድ ፓርቲ ብቻ የተያዙበት ምርጫ ውጤትም ሀሳቦች እንዲንሸራሸሩ ምክንያት ሆኗል። ከገዢው ፓርቲ የተለየ አመለካከት ላላቸውም የመንቀሳቀሻው ምህዳር መስፋት የተመቻቹ ድሎችን መፈጠር እንዳለባቸው ጥሪዎች ቀርበዋል። የአገሪቱ የፓርላማ ምርጫ ስርዓት ተመጣጣኝ የውክልና ስርዓት እንዲሆን የሚጠይቀውም ከእነዚህ ጥሪዎች ተርታ ይመደባል። ምሁራን በጉዳዩ ላይ ምን ይላሉ? በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣዩ የመጽሔት ርዕስ እናልፋለን። የኦሮሞ ፌዴራሊስት ኮንግሬስ መሪ ዶክተር መረራ ጉዲና ወዲህ ወደ ዩናይትድ ስቴትስ ሊያደርጉ የነበረው ጉዟቸው ፓስፖርታቸው ላይ ተገኘ በተባለ ችግር መሰናከሉን ተናግረዋል። ችግሩ እስከ ዛሬ እለት መፍትሄ እንዳላገኘም ገልጸዋል። መለስካቸው አምሃ ከአዲስ አበባ ተከታዩ ልኳል። ቪዥን ኢትዮጵያ በተሰኘ ድርጅት ተጋብዘው ከትናንት በስቲያ ወደ ዩናይትድ ስቴትስ ኦፍ አሜሪካ ለመጓዝ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰው እቃቸውም ተጭኖ እንደነበረ የኦሮሞ ፌዴራልስ ኮንግረስ መሪ ዶክተር መረራ ጉዲና ይናገራሉ። ይሁንና የደህንነት ይለፍ ላይ እንደደረሱ እንደ ማንኛውም መንገደኛ ፓስፖርታቸውን ሰጥተው ሲጠብቁ የደህንነት ይለፍ ሰራተኛው በፓስፖርት ላይ ያለውን ቁጥር መሳሪያችን ለማንበብ አልቻለምና መሄዳችንም ብሎኛል ሲሉ ዶክተር መረራ ለቪኦኤ ዛሬ በስልክ ተናግረዋል። ዶክተር መረራ አክለው እንዳብራሩት እንዲህ ያለ አጋጣሚ ባለፉት 30 ዓመታት በላይ ለሚሆን ጊዜ ሰወጣ ስገባ ስላላጋጠመኝ በእጅጉ ተገርሜ እንዴት እንደዚህ የሆነ ብዬ ማብራሪያ ብጠይቅ ፓስፖርትህን የሆነ ኬሚካል ነክቶት ሊሆን ይችላልና ኢሚግሬሽን እንደገና መጠየቅ አለብህ ተብያለሁ ብለዋል። ዶክተር መረራ ጉዲና በተባሉት መሰረት ኢሚግሬሽን ለሚመለከተው ክፍል ያመለከቱ መሆናቸውንና እስከ ዛሬ ሁለት ድረስም ኃላፊው አልገቡም ወይንም ስብሰባ ላይ ናቸው የሚል መልስ እየተሰጣቸው ጉዳዩ በእንጥልጥል እንደሚገኝ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እናልፋለን። ከዝናብ እጥረትና ሌሎች የቆዩ እክሎች ጋር በተያያዘ በኢትዮጵያ የተለያዩ አካባቢዎች የንጹህ ውሃ አቅርቦት እጥረት ተከስቷል። መለስካቸው አመሀ ነው። ይህንም ከአዲስ አበባ ይዘገበልን። ከአዲስ አበባ ከተማ ወጣ ብላ ወደምትገኘው ቡራዩ አምርቶ ነዋሪዎችን አነጋግረዋል። ከ ከአንድ ወር ለበለጠ ጊዜ የውሃ አጦት መከሰቱን ገልጠው በእግራቸው እስከ ሁለት ኪሎ ሜትሮች በመጓዝ ከምንጭ ውሃ እንደሚቀዱ የቡራዩ ነዋሪዎች ይናገራሉ። ቡራዩ ከተማ ከአዲስ አበባ በስተ ምዕራብ በኦሮሚያ ልዩ ዞን የምትገኝ ከተማ ነች። ከቀድሞ የአዲስ አበባ እምብርት ፒያሳ አካባቢ ከአቡነ ጴጥሮስ ሐውልት ጀምሮ ወደ ቡራዩ የሚወስደው መንገድ ሰፍቶና አምሮ ተሰርቶ እስከ ቡራዩ ምስራቃዊ ጫፍ ይደርስና ይቆማል። ወደ ወለጋ የሚወስደው ቡራዩን ለሁለት ሰንጥቃት የሚያልፈው መንገድ አልተለወጠም፤ እንደነበረ ነው። በመንገዱ ግራና ቀኝ ውሃ የሚቀዱ ሰዎችም ሆኑ ውሃ መቅጃ ቦኖ ወይንም የውሃ ማደያ ጣቢያ አለታያ። አለኝ ቢቸግረኝ፣ ከቡራዩ ማርያም ቤተ ክርስቲያን ወደ ኋላ ተመለስኩና እንደገና በግራም በቀኝም መቃኘት ጀመርኩ። አሁንም ምልክት አላገኘሁም። ወደ መንደር ውስጥ ብገባ አላጣም ብዬ ወደ ቀኝ ቁልቁል የሚያስገባ ሰፊ የጥርብ ድንጋይ መንገድ ይዤ ወረድኩ። ጥቂት እንደተራመድኩ፣ ሁለቱ ወጣቶች የውሃ ቦኖ የት እንደሚገኝ እንዲያሳዩኝ ጠየኳቸው። የቦኖ ውሃ እኮ የለም፣ ቡራዩ ቡራዩ በአሁኑ ጊዜ ከባድ የውሃ ችግር አለ። ለማንኛውም ብዙ ሰው የሚቀዳበትን ስፍራ እናሳይህ ብለው የማርያም ጠበል ተብሎ ወደሚታወቀው ስፍራ አመለከቱኝ። በስፍራው ስደርስ ወደ 50 ሜትር የሚሆን ቁልቁለት ተወርዶ ወደ ቧንቧው እንደሚደረስ ገመጥኩ። ወራጅ ወንዝ አለ። ወንዙ ከግራና ከቀኝ የተበከለ ፍሳሽ እንደሚቀበልም ይታያል። ኋላ ከወንዙ ያገኘሁት ጠረን ይህንኑ አረጋገጠልኝ። በወንዙ ግራና ቀኝ እዚያም እዚህም ልብስ የሚያጥቡ ሴቶች ይታያሉ። በቧንቧ የሚወርደው ንጹህ ነው የተባለው ውሃ የሚወጣው የማርያም ጠበል ተብሎ ከሚታወቀው እና ከታጠረው ግቢ ውስጥ ነው። በመጀመሪያ ያናገርኳት ልኬ የበቀለ እንደምትባል ነግራኛለች። ከመቼ አንስቶ ነው ከዚህ መቅዳት ጀመርሽው? አልኳት። ብዙ ጊዜ ከዚህ ነው የምንቀዳው። ውሃ ከአካባቢያችን ከጠፋ ግን ቆይቷል። ከአንድ አራት ወር በላይ ነው። አልፎ አልፎ የሚመጣበት ጊዜ አለ። አለዚያ እዚህ ውሃ የለም። በማርኛ በተገች ትጸናያለች ግን ይሄ ሁሉ ሲሆን ታዲያ እናንተ ለከተማ አመልክታችኋል? ችግሩን ያውቃሉ። እነርሱም አውቀው ነው እንዲህ የሚያደርጉን። ያውቃሉ፣ እንድንቸገር ነው። ስለዚህ በጣም ተቸግረናል። የምንጠጣው የለንም። ይህ ውሃ ይጠጣ ይጠጣ እናውቅም ግን ምርጫ ስለሌለን እንጠቀምበታለን። መድኃኒት እየጨመርንበት እንጠጣዋለን። ልብሳችንንም እዚሁ ነው የምናጥበው። ቀድሞም ቢሆን የውሃ እጥረት ነበረብን አልፎ አልፎ ስለሚመጣ፣ አሁን ግን ባሰ። ሌላዋ ከዚህ ውሃ ተጠቃሚ የሆነችው ጫልቱ ታፈሰ ትባላለች። ሁሉንም አንቱ ያላልኳቸው ወጣቶች በመሆናቸው እንደሆነ አድማጮች እንዲረዱልኝ አስታውሳለሁ። ጫልቱ ስለ ውሃው ንጽህና የምናውቀው ብዙ ነገር የለም ትላለች። ደፌ ደፌ ንፉኑ ረክሴ ጀናን ብሻኒ ለገ ከና ወራበና ቤን ቁልቁል የውሃ ጥረት ችግር ስላለብን ነው፣ ይህንን የምንቀዳው። ንጹህ መሆን ያለመሆኑን አናውቅም። ከቤተ ክርስቲያን ቅጥር ግቢ ነው የሚወጣው። በነፃ ነው ቤተ ክርስቲያኑ የሚሰጠን። እኔ አሁን ግማሽ ሰዓት ተጉዤ ነው የምመጣው፣ ከሩቅ ነው የምመጣው። ያውም በቅርብ ጊዜ እዚህ ውሃ እንዳለ ሰው ነግሮኝ ነው የመጣሁት። ካለፉት ሁለት ወራት ወዲህ እዚህ እየመጣሁ እቀዳለሁ። ታርቱ እስማኤል እባላለሁ። ያለችኝ በአማርኛ ነበር ያናገረችኝ። እዚህ ውሃ የምትገጁው ቤት ስለሌለ ነው? ቤት የለም። የለም። ከመቼ ጀምሮ ነው የሌለው? ቆይቷል። ማለት ቆይቷል። ምን ጊዜ ይሆናል? በግምት በግምት፣ ያው እስከ ሁለት ወር ድረስ። እስከ ሁለት ወር ድረስ አልመጣም እና፣ ሁልጊዜ መታሽ እዚህ ነው የምትገጁው? ምን ያህል ይርቃል ከቤትሽ? ከቤቴ አይ ትንሽ ነው የምርቅ ያለው። ሰዎች ቦምባ አይከፈቱም? አይከፍቱም። አዎ እዛ ያለው አዎ አይከፍቱም። ስለዛ ነው እዚህ መጣን። ተጣጣ ስለዛ ነው እዚህ ከዚህ የምንጠጣ። እና ሁለት ወር ሙሉ ሳይመጣ ሲቀር ከዛ ጊዜ ጀምሮ እዚህ ነው የምትመጡት? አዎ ከየት ነው የመጣው? ይኸው ይሄ ከቤተ ክርስቲያን ውስጥ ነው የእኔ እንጂ እንጂ ምን እንደሆነ አይታወቅም። አዎ አይታወቅም። ምንጩ አይታወቅም። አይታወቅም። አትከፍሉም? እኛ አንከፍልም። በነፃ ነው በነፃ ነው የምትቀርቡት ከዚህ? አዎ የሚከፈልበት ቦታ አለ እንደዚህ ቡራይ ውስጥ እንጃ፣ አላየሁም። እኔ ተምራት አይዱ በበኩሉ ወደ ቡራዩ ከመጣ አጭር ጊዜ ቢሆንም በውሃ ምክንያት ያየውን ችግር እንዲነግሮኛል። የቧንቧ ውሃ ከጠፋ ቆይቷል። ውሃ የለም፣ አንዴ ይመጣል። አንዳንዴ ደግሞ መብራትም ውሃም አብረው ይጠፋል። እዚህ ቡራዩ ውስጥ ያለው የውሃ ችግር ከፍተኛ ነው። ከሩቅ ቦታ እየተጓዙ ነው እዚህ ውሃ የሚቀዱት። ፋጡማ ኑሩ ልብስ ሲያጥቡ ነበር ያገኘኋቸው። ከችግር ሁሉ የሚከፋው የውሃ ችግር ነው ይላሉ። ውሃ ቸግሮኝ ነው እዚህ ድረስ የመጣሁት። ቶሎ መጣ ቢባል በ15 ቀን አንድ ቀን ነው ውሃ የምናገኘው። ይህ ካጋጠመን ሁለት ወር ይሆናል። ለሰው ልጅ ከሁሉም በላይ ውሃ አስፈላጊ ነው። ከነቀምቴ ወደ ቡራዩ ከመጣሁ አራት ዓመቴ ነው የምትለው ወይዘሮ አዲሴ መረራ ደግሞ ቀደም ሲል በከተማው አስተዳደር አማካይነት ውሃ ይታደልበት የነበረውን ማጠራቀሚያ እያመለከተችኝ አሁን እንደማይሰራ ነግራኛለች። እዚህ ስትኖሩ እንግዲህ ለመጀመሪያ ጊዜ አይደለም ይሄ ሆኗአለም፣ ብዙ ቆይቷል። ችግሩ እዚህ ቆይቷል። ስንት ጊዜ ይሆናል? እኔ አራት ዓመት ነው እዚህ ከቀዳው በፊትማ ይናም አላውቁም የለም ነበር። በፊት ዱሮ እዚህ ነበረ። ዘጋ ዘጋ፣ እኔ እንጃ። አሁን ይሄን ዘጉና እዚህ ከፈቱ። እኔ እዚህ ከቀዳው አራት ዓመቴ ነው። እዚህ ከቀዳው ቤት አለሽ? ቤት በደምብ ውሃ አንድ ጊዜ የምትመጣ፣ አንድ ጊዜ የምትመጣ። ስንት ጊዜ ይቆያል መጥቶ ማለት? ቀኑ ሙሉ ይመጣል ወይስ ወደ ይቆረጣል? ይቆረጣል። የውሃ ችግር በአዲስ አበባም ሆነ በሌሎች ከተሞች እንዳለ በየትኛውም ወገን ክርክር የሚያስነሳ አይደለም። ለዛሬ የቡራዩን ውሃ ችግር በጥቂቱም ቢሆን ቃኝተናል። በሌላ ዝግጅት ደግሞ ሌላ ይዘን ለመቅረብ እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣይ ዘገባ እናልፋለን። በኦሮሚያ ከተሞች ከተነሳው ተቃውሞ ጋር በተያያዘ ተጠርጥረው በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግሬስ ኢፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባና ሌሎች የረሃብ አድማ ላይ መሆናቸውን መረጃ እንደደረሳቸው ልጃቸው ቦንቱ በቀለ ለአሜሪካ ድምፅ ተናግራለች። ከትላንት ጀምሮ አባቷን እንዳላየችም ገልጻለች። ቦንቱ ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች። ትላንት ለአባቷ ስንቅ ለማቀበል የፌዴራል ፖሊስ ወንጀል ምርመራ ማለት ማዕከላዊ ሄዳ የገጠማትን ሁኔታ በማስረዳት ትጀምራለች። በፊት ለአንድ ወር ከሁለት ሳምንት አካባቢ አንገናኝም ነበር። መገናኘት ከጀመርን በኋላ ግን በሳምንት አንድ ቀን ወይም በአስራ አምስት ቀን አንድ ቀን መገናኘት እንደምንችል ነው የተነገረን። ከዛ ቢሮ ውስጥ እንገናኝ ነበር። አሁን ምርመራ ከጨረሱ በኋላ ግን እንደ ሌሎቹ በሳምንት ሰባት ቀን መገናኘት እንችላለን። ምግብም እንደዛው እናስገባለን። ትላንትም እንደዛው በፊት በምሄድበት ሰዓት ሄድኩኝ። ከሶስት ሰዓት እስከ ከስድስት ሰዓት ከሰዓት በፊት መገናኘት ይቻላል። ከሰዓት በኋላ ከሰባት ተኩል እስከ አስር ሰዓት መገናኘት ይቻላል። እኔም ወደ ሶስት ሰዓት አካባቢ ሄድኩ። በር ተዘግቷል። ብዙ ሰዎች ብዙ ጠያቂ ቆሟል። ወረቀት ማሳሰቢያ ዛሬ አናስተናግድም፣ አስቸኳይ ስራ ስላለብን የሚል ጽሁፍ ተለጥፏል። ለእናንተ ብቻ ነው ወይስ ለሌሎቹ እስረኞች በአጠቃላይ ነው ያ የተለጠፈው ወረቀት? እኔ እንደምገምተው ለሁሉም ጥያቄ ይመስለኛል። ሌላም ጥያቄ ሲገባ አላየንም። እንደዚህ በደረቅ ወንጀል የታሰሩትም ሲገቡ ጠያቂዎች ሲገቡ አላየንም። እሺ፣ ከዛ በኋላ እንደዛ ሲሏችሁ ተመለሳችሁ። በቢሮ በኩል ገባን። ሰራተኞች በሚገቡበት ጋር ገብተን ጠየቅን። አናገናኝም፣ ዛሬ ነገ መታችሁ ጠይቁን ተባለ። ከዛ ተመለስን። ፍርድ ቤት በሌላ መዝገብ ቀጠሮ የነበራቸው ነበሩና የነሱን የእነሱን ልንሰማ አራዳ ሄድን። ፍርድ ቤት ስንሄድ በምልክት ነገሩን በርቀት የሆነ ሰው የረሃብ አድማ ላይ እንደሆኑ ነገረን። እና ምግብ አታምጡ በቃ ብሎ ነገረን። ከዛ ተመልሰን ወደ ቤት ገባን ማለት ነው። ዛሬ ያልሄዳቸው ዛሬ ሄደናል። እኔም ሶስት ሰዓት አካባቢ ሄድኩኝ። ምግብ ተቀበሉን። ምግብ ማስገባት ትችላላችሁ ግን አትገናኙም ተባለን። ለምንድን ነው የማንገናኘው ስንል ስራ ላይ ናቸው ተባለን። እንደገና በቢሮ በር ስንሄድ ደግሞ ሌላ መልስ ተሰጠን፣ ጽዳፍ ላይ ናቸው የሚል መልስ። ስለዚህ ምግብ አቀበላችሁ ዛሬ? አዎ፣ ምግብ አቀበልን፣ ግን ተመላሽ እቃ አልተሰጠንም። ከትላንት ወዲያው ተመላሽ ዕቃ ስላልተመለሰ እኛም ችግሩ እንዳልተፈታ አድርገን የወሰድነው እስካሁንም ድረስ። ግንኙነታችሁ ከመቋረጡ በፊት ስለ ረሀብ አድማ ወይም ደግሞ እስር ቤት ስላለባቸው ችግር የነገሯችሁ ነገር አለ? በምትገናኙበት ወቅት ምንድን ነበረ? ይህን ጉዳይ በተመለከተ ያነሱላችሁ ነገር ነበር? ስለ ረሃብ አድማውም በቀለምንም የነገረ ነገር የለም ገን በየቀኑ ሰው እንደሚጨመርና ያሉበት ክፍል በጣም ጠባብ እየጠበበ መምጣቱን እንዲሁም ልብሳቸውንና እቃቸውን ማስቀመጥ እንዳቃታቸው በአንድ ጎን ብቻ ተኝቶው እንደሚያድሩ እና በጣም ክፍሉ እንደሚሞቅ ነገረኝ እና በጣም ከምንታገሰው በላይ ሆኖብናል፣ ምን እንደምናደርግ አናውቅም፣ በጣም ከፍተኛ ችግር ያለው ብሎ ነግሮኛል። ምን ያህል ሰው እየተጨመረ እንደሆነ በዛ ክፍል ውስጥ ምን ያህል ሰው እንዳለ ነግረውሻል? ሀያ ስምንት ከትላንት ወዲያ የመገናኝ ሀያ ስምንት ነን ብሎኛል። የክፍሉን ስፋትና የመያዝ አቅምስ በግምት ነግረውሻል? ክፍሉ ጠባብ እንደሆነ እንዲሁም ሀያ ስምንት ሰው እንደማይችል ነገረኝ። ሀያ ስምንት ሰው ሲባል እንግዲህ የሚተኙበት አለ፣ ልብሳቸው አለ፣ ምግብ እኛ ስናቀብላቸው እቃ አለ፣ ምግብ የሚቀመጡበት አለ። ክፍሉ በቂ እንዳልሆነ ነገረኝ ለሀያ ስምንት ሰው ይሄንን ቅሬታቸውን ለእስር ቤቱ አስተዳደር ተናግረው እንደሚያውቁስ የነገሮች ነገር አለ? ቅሬታቸውን አቅርበው እንደሆነ በየቀኑ ሰውን እንደሚጨመርና እንዳልተመቻቸው ክፍሉ እየጠበበ እንደመጣ እንደተናገሩ ነግሮኛል። ይህን በሚመለከት አቤቱታ ለማቅረብ ጥያቄ ለማቅረብ ያሰባችሁበት ቦታ አለ ወይም ልታደርጉ ያሰባችሁት ነገር አለ? አሁን እንግዲህ ችግሩ ይፈታ አይፈታ ምንም የምናውቀው ነገር የለም። እየተገናኘን ስላልሆነ ምንም የምናውቀው ነገር የለም። አሁን ስራ ላይ ናቸው፣ ስብሰባ ላይ ናቸው፣ ምናምን የሚባል ነገር ነው የሚነገረን ስንሄድ ስለዚህ ምንም ያደረግነው ነገር የለም እስካሁን እኔ አሁን ጥሩ ስሜት ውስጥ አይደለሁም ምክንያቱም ምግብ አቁመዋል ያሉበት ሁኔታ ጥሩ አይደለም ታው ክፍሉ ሁሉ ነገሩ እንደማይመሽ ስለነገረኝ ጥሩ ነገር እየተሰማኝ አይደለም አሁን እንግዲህ ሲሄድ ነገም ሄዳለሁ ነገም አሁን ሊቀጥል ይችላል ሊያገናኙንም ይችላሉ ስለዚህ ነው ብዬ መናገር የምችለው ነገር አይደለም ቦንቱ በቀለ ለሰጠሽን ማብራሪያ በጣም እናመሰግናለን እኔም አመሰግናለን ቀጣዩ የመጽሔት ርዕስም እዚያው ኢትዮጵያ ያቆየናል። የዓለም እግር ኳስ ፌዴሬሽኖች ማኅበር አዲሱ ፕሬዚደንት ጂያኒ ኢንፋንቲኖ በኢትዮጵያ ጉብኝት ማድረጋቸውና የተለያዩ ውይይቶች ማድረጋቸው ተገልጿል። የምናገኘው ድጋፍ በሚኖርበት ሁኔታ ላይ ተነጋግረናል ሲሉ ደግሞ የኢትዮጵያው እግር ኳስ ፌዴሬሽን ፕሬዚደንት ጁነዲ ባሻ ከዘጋቢያችን እስክንድር ፍሬው ጋር ባደረጉት የስልክ ቃለ ምልልስ ገልጸዋል። የዓለም እግር ኳስ ፌዴሬሽኖች ማኅበር ፊፋ ፕሬዝዳንት ጃኒ ኢንፋንቲኖ የመጀመሪያ ጉብኝት ወደ አፍሪካ ሆኗል። ደቡብ ሱዳንን፣ ጅቡቲን፣ ጋቦንን እና ኢትዮጵያን ያካተተ ነው ጉብኝታቸው። ከትናንት ወዲያ ማምሻውን አዲስ አባ የገቡት ፕሬዝዳንቱ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እንደዚሁም ከእግር ኳስ ፌዴሬሽኑ ፕሬዝዳንት አቶ ጁኔዲ ባሻ ጋር ተነጋግረዋል። የስፖርት ማዕከላትንም ጎብኝተዋል። አዲሱ የፊፋ ፕሬዝዳንት የጎበኟት ኢትዮጵያ እንደ አፍሪካ አንድነት ድርጅት ሁሉ የአፍሪካ የእግር ኳስ ኮንፌዴሬሽንም መስራች ሀገር መሆኗ ይታወቃል። ኮንፌዴሬሽኑም ከአፍሪካ አንድነት ድርጅት ቀድሞ የተመሰረተ አህጉራዊ ተቋም ነው። ኢትዮጵያዊው ይርነቃቸው ተሰማም በምክትል ፕሬዝዳንትነትና በፕሬዝዳንትነት ለሰላሳ ዓመታት ይህንኑ ተቋም መርተዋል። የአገሪቱ እግር ኳስ ግን በዚህ ታሪክ ደረጃ አላደገም። ይህንኑ ለማገዝ ፌዴሬሽኑንም ለመደገፍ አስፈላጊው ሁሉ ይደረግ ዘንድ ለፊፋው ፕሬዝዳንት ጥያቄ ማቅረባቸውን አቶ ጁኔዲ ተናግረዋል። የተገኘው ምላሽም አዎንታዊ መሆኑን አስረድተዋል። መቼም ቃል እንግዲህ እኛ ያቀረብነውን ነገር በጽሁፍ አድርጉና በዝርዝር ሰርታችሁ አምጡ እና በተቻለ መጠን የሚገባውን በመሬት ላይ ለማሳየት እንሞክራለን፣ ለመከሰብ እንሞክራለን። ስለዚህ የነገራችን ነገር ልትደገፉ የሚገባ ጉዳይ ነው የሚለውን እዛቸው ላይ ሁሉ ነገር ሊያደርጉ አይችሉም። እዚሁ አዲስ አበባ ሸራቅን ሆነ ወይም ደግሞ በዛች አንድ ቀን አሁኑን ወስኖ ይሄ ማለት አይቻልም። ግን ምንድን ነው ኦልሞስት እንግዲህ እኛ ባየነው መሰረት እንደ አንድ መሪ ፖዘቲቭ መልስ ነው የሰጡን። ይዛችኑ ቅረቡ፣ ጻፉ፣ አቅርቡ፣ እንዲያውም መታችሁ እዲው ድረስ አስፈጽማችሁ ተመለሱ የሚል አይነት ነገር ነው የተነገረን እና ይህን ይመስላል አቶ ጁነዲ። ዛሬ ከደቂቃዎች በኋላ የኢትዮጵያ ብሔራዊ እግር ኳስ ቡድን አልጀርስ ላይ ከአልጄሪያ ጋር ለአፍሪካ ዋንጫ ማጣሪያ ይጫወታል። ወሳኝ ጨዋታ ነው ለኢትዮጵያ ብሔራዊ ቡድን ከምድቡ ለማለፍ ምን ይጠብቃሉ? ዛሬ ምን ይጠበቃል? እንግዲህ ኢትዮጵያ የተደረደችው ከአልጄሪያ፣ ከሌሴቶ ከሲሼልስ ጋር ነው። እስካሁን ደስ ጨዋታ አድርገናል። በሁለቱ ጨዋታ እንግዲህ አራት ነጥብ አግኝተናል። ሁለት ነጥብ ሚስ አድርገናል። ከዚህ በኋላ እንግዲህ ከአልጀሪያ ጋር እዚህና እዛ አለን። አሁን ዛሬ እዛ እንጫወታለን። ከሁለት ቀን በኋላ ደግሞ እዚሁ አዲስ አበባ ጨዋታው ይደረጋል። ከዛም ውጪ ደግሞ ከሌሴቶ ጋር ገና አለን። እነዚህ እነዚህ ተደማምሮ ነው እንግዲህ ውጤት የሚመጣውና በሁሉም ማሸነፍ ባይቻል የሚገባው ማሸነፍ አለብን ነው እንደቅር ያዝ ነው። ዜራ እንግዲህ በጣም ጠንካራ ሀገር በጊዛም ከአፍሪካ ግንባር ቀደም ሰጠው ሀገር ነው። ብዙ ጊዜ ተጫዋቾቻቸው ፕሮፌሽናል ነው፣ በኢዩሮፕ የሚጫወቱ ናቸው። በጣም ከባድ ከሆነው ከአፍሪካ ሀገር ጋር እንደምንጫወት እንገምታለን። በዛ ስሜት ነው እዛ የምንሄደው። ግን ለማንኛውም በእግር ኳስ የሚሆነ አይታወቅም። ና ሁል ጊዜ የሚቻላቸው አድርጉ የሚለው ግን ከከባድ ቡድን ጋር የምንጫወት ነው አእምሯችን ውስጥ ያለው እንደዚያም ሆኖ ግን መፍራት ስሜት የሚገቡ ሳይሆን በተቻለ መጠን በሰው አገር ላይ ስለሆነ ቢያሸንፉ እንመርጣለን። ካልሆነ ጠባብ ነገሮች እንዲደረጉና ና ከፍተኛ የሆነ ልዩነቶች እንዳይታዩ ነው። እንግዲህ በዚህ መሰረት ነው። በፊፋ የምርጫ አሰራር ሁሉም ሀገሮች አንዳንድ ድምፅ አላቸው። ትልቋ አሜሪካና ጅቡቲ የሚሰጡት ድምፅ ተመሳሳይ ነው። ይህ አሰራርም አፍሪካ እንደ አህጉር 54 ድምፅ እንዲኖራት አድርጓል። የፊፋ ፕሬዝዳንት ትኩረት ከአህጉሪቱ የመምረጥ አቅም ጋር ይያያዝ ይሆን? ይህንንና በተግባር ምን ሊያደርጉ እንደሚችሉ ለማወቅ ጊዜ መውሰዱ አይቀርም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባዎቹ እናመሰግናለን። አድማጮች የመጨረሻው የመጽሔት ርዕስ የዛሬውን የአውሮፓውያን የስቅለት በዓል ይመለከታል። ዛሬ በብዙ ሚሊዮን የሚቆጠሩ ክርስቲያኖች በዓለም ዙሪያ የስቅለትን በዓል በማክበር ላይ ናቸው። በኢየሩሳሌም በዓሉ የተከበረው ታዲያ በከፍተኛ የጸጥታ ጥበቃ እንደነበር ጠቅሶ ሮበርት በርገር ያደረሰንን የዚህን ዜና ዘገባ ዝርዝር ሄኖክ ሰማ ጊዜር ይዞ ቀርቧል። ከዓለም ዙሪያ የስቅለት በዓልን ለማክበር የተጓዙ ምዕመናን በምሳሌነት የእንጨት መስቀል ተሸክመው ኢየሱስ ክርስቶስ እንደ ተሰቀለበት ወደሚታመነው ቀራኔው አደባባይ በእግር ተጉዘዋል። ከጥርብ ድንጋይ በተሠሩ ጠባብ ቪያ ዶሎሮሳ ጎዳና አልፈው ወደ መሪር ሐዘን በር ሲሻገሩ ሃይማኖታዊ መዝሙሮችን ሲያዜሙና መጽሐፍ ቅዱስ ሲያነቡ ታይተዋል። በዚህ መልኩ ነበር አሥራ አራቱን የክርስቶስ መስቀል ያረፈባቸውን ስፍራዎች ዛሬ በኢየሩሳሌም ምዕመናን የጎበኙት። ያዕቆብ አደሚ ከናይጄሪያ የመጡ ምዕመን ናቸው። በመጽሐፍ ቅዱስ ታሪክ ኢየሩሳሌምና ስቅለት ትልቅ ስፍራ አላቸው ይላሉ። እዚህ በመገኘታችን ሁላችንም እጅግ ደስተኞች ነን። ትልቅ ክብርና ልገልጸው የማይቻል አንዳች አይነት ስሜት ነው ያደረብኝ። በስፍራው ተገኝቼ ስቅለቱ የተፈጸመበትን ታሪካዊ ቦታ ስመለከት ታላቅ ስሜት ነው ያደረብኝ። ዘንድሮ የምዕመናኑ ቁጥር አነስተኛ ነበር። በተለይ በኢየሩሳሌም ለስድስት ወራት የዘለቀ ሁከት ሰፍኖ ነበር። እስራኤላውያን በፍልስጤማውያን አጥቂዎች በስለት የመወጋት ጥቃት እንደደረሰባቸው ሲዘግብ ቆይቷል። በዛሬው የስቅለት በዓል ላይ የእስራኤል ፖሊስ ባልደረቦች በሰፊው አደባባይ ወጥተው ታይተዋል። ከጣሊያን የመጡት ምዕመን ኤሚሊዮ ካርሞኔ ኢየሩሳሌም የጦር ሰራዊት ጣቢያ መስላለች ብለዋል። እድሜን በሙሉ ዛሬ በኢየሩሳሌም ያየሁትን የመሰለ የጦር መሳሪያ አይነትና ብዛት ተመልክቼ አላውቅም። ምናልባትም ችግርና ሁከት ሊከሰት እንደሚችል ተረድቻለሁ። እውነቱን ለመናገር የወታደሩና የጦር መሳሪያው ብዛት ደህንነት እንዲሰማኝ አላደረገም። የሃይማኖታዊ ጉዞ በጥንታዊዋ ቅዱስ ሴፑልቸር ቤተ ክርስቲያን ክርስቶስ የተሰቀለበት ስፍራ ላይ በምትገኘው መሐሌት ተጠናቋል። እሁድ ዕለት በርካታ ክርስቲያኖች የፋሲካን በዓልና የክርስቶስን ትንሣኤ ያከብራሉ። አድማጮች የምትከታተሉት በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አሁን ጥቂት ዘና የምንልበትን ሰዓት አግኝተናል። ሙሉቀን መለሰ ነው። የአርብ ምሽት፣ የሳምንቱ የረፍት ጊዜያት መጀመሪያ ሙዚቃ ምርጫችን መውደዴን ወደድኩት ይለናል። ሙዚቃውን በወጉ ለማጫወት ሰዓት ያጠረን ይመስላል አድማጮች፣ ወደ ኋላ ላይ እንመለስበታለን። አሁን በዚህ ክፍል ቀዳሚ ወደ ሆነው ዝግጅት ነው የምናልፈው። ኢትዮጵያ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐየ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቃ ያቀርባል። ኢትዮጵያ ለድርቅ የሸመተችው እህል ጅቡቲ ወደብ ላይ የመርከቦች ማነቆ መፍጠሩ ታወቀ። የመጀመሪያው የኢትዮጵያ የጠፈር ምርምር ማዕከል ይዘት፣ የሳንባ በሽታ በአፍሪቃ ኢኮኖሚ ላይ የሚያደርሰው ችግር የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢትዮጵያ በአምሳ ዓመታት ውስጥ ባልታየ መልኩ የከፋ ድርቅ ያስከተለባትን ቀውስ ለማቃለል ስትል የምትሸምተውን የስንዴ ብዛት በእጥፍ በመጨመሯ በጅቡቲ ወደብ የመርከቦች ማነቆ ፈጥሯል ሲል ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ ገልጿል። በወደቡ ድረገጽ ላይ በወጣ መረጃ መሰረት 450 ሺህ ሜትሪክ ቶን ስንዴ የጫኑ ቢያንስ አስር የሚሆኑ መርከቦች ጭነቱን ለማራገፍ እየጠበቁ መሆናቸውንና አንድ 5 ሺህ ቶን ስንዴና ዘንጋዳ የጫነ መርከብ ለማረፍ እንደቻለ የብሉምበርግ ዘገባ ጠቁሟል። ሴቭ ዘ ችልድረን የተባለው የህፃናት መርጃ ድርጅት እንደሚለው እህል የጫኑ መርከቦችን ለማራገፍ 40 ቀናት ይወስዳል። እህል ተሸምቶ በጅቡቲ በኩል ኢትዮጵያ ለመግባት 120 ቀናት ሊፈጅ እንደሚችል ሴቭ ዘ ችልድረን ባለፈው ወር ባወጣው ዘገባ ጠቅሷል። ኢትዮጵያ ውስጥ የረሃብ ኑሮ የሚገፉት ኢትዮጵያውያን ከ10 ሚሊዮን በላይ እንደደረሰ የተባበሩት መንግስታት የምግብና የእርሻ ድርጅት ገልጿል። በመንግስት ሴፍቲኔት የሚረዱት 7.9 ሚሊዮን ሰዎች ሲጨመርበት ደግሞ ከዛ በላይ ይሆናል። የህፃናት መርጃ ድርጅት እንደሚለው 450 ሺህ የሚሆኑ በምግብ እጥረት የተጎዱ ሰዎችም አሉ። ኢትዮጵያ ባለፈው ጥቅምት ወር አንድ ሚሊዮን ቶን የሚሆን ስንዴ እንደገዛች ይህም ባለፉት ወራት ከገዛችው የበዛ እንደሆነ የዩናይትድ ስቴትስ የእርሻ ሚኒስቴር ገምቷል። ሌላ አምስት መቶ ሺህ ቶን እህል ለመሸመት ደግሞ የኢትዮጵያ መንግስት ዛሬ እንደሚዋዋል ብሉምበርግ ላይ የወጣ ዘገባ ጠቁሟል። ወርሃዊ የምግብ ማከፋፈልን ለማሟላት ሲል መንግስት የጭነት መኪናዎቹን እየጨመረ ማከፋፈያ ማዕከሎችንና ጊዜያዊ መጋዘኖችን እየሰራ ነው። መንግስት እርዳታ በጣም የሚያስፈልጋቸውን ሰዎች ለመለየት በየጊዜው የሚያደርገው ግምገማም ስራውን ያዘገያል ሲሉ የሴቭ ዘ ችልድረኑ ግራም መናገራቸውን ብሉምበርግ የዜና አገልግሎት ዘግቧል። ወደ ጠፈር ምርምር ስናመራ ደግሞ ጥርት ያለ ንጹህ ሰማይና ለኢኩዌተር ቅርበት ያላት ኢትዮጵያ ለጠፈር አሰሳ ምርጥ ቦታ ናት ይላል የጋርዲያን ጋዜጣ ድረገጽ ላይ የወጣው ስለ ኢትዮጵያው የጠፈር ምርምር ማዕከል ባቀረበው ጽሑፍ። በጠፈር አሰሳና በከዋክብት ቆጠራ ላይ ብቻ ያተኮርን ስለሚመስላቸውና ትልቁን ስዕል ስለማያጤኑ እብዶች አድርገው ያዩናል። ትልቁን ስዕል ስንል ደግሞ የጠፈር ምርምሩን ተግባር የኢኮኖሚውን እድገት ለማስፋት፣ የእርሻ ይዘቱን ለማሻሻል፣ የአየር ለውጡን ለመከላከልና ና ለስራ ፈጠራ እንጠቀምበታለን ሲሉ የኢትዮጵያው የጠፈር ሳይንስ ተቋም ሰራተኛ አቶ አብነት እዝራ እንዳስረዱ ድረገጹ ጠቁመዋል። እንደ አውሮፓ አቆጣጠር በ2004 ዓ ም ከ11 ዓመታት በፊት ማለት ነው በሶስት የአስትሮኖሚ ባለሙያዎች የተመሰረተው የኢትዮጵያ የሳይንስ ምርምር ማህበረሰብ 10 ሺህ አባላትን በመመልመል የ3200 ሜትር ከፍታ ባለው ጦጦ ላይ በምስራቅ አፍሪቃ የመጀመሪያው የሆነውን የጠፈር ምርምር ማዕከል አቋቁሟል። ለጠፈር ምርምሩ ማዕከል ስራ ማስኬጃ ገንዘብ የሚያገኘው ሼክ አላሙዲ ከሚገኙባቸው የግል ለጋሾችና ከሌሎች ክፍሎችም ሲሆን መንግስትም ከያዝነው ወር አንስቶ በገንዘብ እንደሚረዳ የጋርዲያን ድረገጽ ጠቁሟል። አስር ሚሊዮን የሚሆኑ ኢትዮጵያውያን ለረሃብ አደጋ በተጋለጡበት በአሁኑ ወቅት እንዲህ አይነቱ ማዕከል ቅንጦት ተደርጎ ሊታይ ይችላል። ይሁንና የሀገሪቱ መንግስትና የማዕከሉ ደጋፊዎች የሳይንስ ምርምሩ ማዕከል ለሀገሪቱ እድገት ወሳኝ ነው ይላሉ። የእርሻን ይዘት ከማሻሻል አንስቶ የራስ ሳተላይት አምጥቆ የኮሚኒኬሽንስ ዋጋን ዝቅ እስከ ማድረግ ድረስ ሊሄድ እንደሚችል ያስገነዝባሉ። በአሁኑ ወቅት ለሳተላይት ኪራይ የሚወጣው ገንዘብ ከፍተኛ እንደሆነ ያወሳሉ ይላል ዘገባው። የኢትዮጵያ የጠፈር ሳይንስ ማህበር ስራ አስኪያጅ ዶክተር ሰሎሞን በላይ የኢትዮጵያ የሳይንስ ምርምር ፕሮግራም ለእርሻ፣ ለውሃ ሀብት፣ ለቴሌኮሙኒኬሽንስ፣ ለትምህርት፣ ለጤና ጥበቃና ለኢኮኖሚ እድገት እንደሚረዳ ገልጸዋል። አሁን ላይ ሆነን ስናየው ብዙ ወጪ የሚጠይቅ ቢመስልም ለወደፊቱ አብይ ጥቅም ይኖረዋል ሲሉ ማስረዳታቸውን ጋርዲያን ድረገጽ ላይ የወጣው ጽሁፍ ጠቁሟል። በቴክኖሎጂ ኢንስቲትዩት በአስትሮኖሚ ትምህርት የዶክትሬት ዲግሪ ፕሮግራም በነበሩት 24 ክፍት ቦታዎች ለመግባት 219 የሚሆኑ ተማሪዎች ባለፈው ዓመት አመልክተዋል። በሀገሪቱ በዶክትሬት ዲግሪ ከሚያስመርቁት አምስት ዩኒቨርሲቲዎች አንዱ ነው። የሳይንስ ምርምሩ ማኅበር በሀገሪቱ ዙሪያ በሚገኙ ትምህርት ቤቶች ከ60 በላይ የጠፈር ሳይንስ ክበቦች አሉት። የኢትዮጵያው የጠፈር ሳይንስ ማኅበር ሌላ የጠፈር ጥናት ማዕከል በላሊበላ ለመመስረት ጥናት እያካሄደ ነው። ዘመናዊ የሆነ የጠፈር ምርምር ማዕከል በላሊበላ የመገንባቱ እቅድ የዓለም አቀፍ የአስትሮኖሚ ማህበር ድጋፍ አለው። የኢትዮጵያው የጠፈር ጥናት ማህበር የዓለም አቀፍ የአስትሮኖሚ ማህበር አባል ነው። የ4200 ሜትር ከፍታ ያለው ላሊበላና ደረቅ አየሩ ለስራው አመቺ እንደሆነ የኢትዮጵያው የጠፈር ምርምር ማዕከል ያምናል። የኢትዮጵያው የምርምር ማዕከል የመንግሥት ድጋፍ ለማግኘት በሚጥርበት በአሁኑ ወቅት ዓለም አቀፍ እውቅና ማግኘቱና አቻምና የናሳ ማለት የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር አስተዳደር አስተዳዳሪ ቻርልስ ቦልደን የምርምሩን ማዕከል መጎብኘታቸው ራሱ ጥረቱን ያጠናክራል ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። የኢትዮጵያው የጠፈር ምርምር ማህበረሰብ ሳይንስ ዘርፍ ምስራቅንና ማዕከላዊ አፍሪቃን የመወከል ተስፋ አለው። የደቡብ አፍሪቃና የናይጄሪያ የጠፈር አገልግሎት ስራንም ያደንቃል ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። የጠፈር ምርምሩ ማዕከል ጠፈርተኛን ወደ ጠፈር የመላክ እቅዳለውን ለሚለው ጥያቄ የ24 ዓመት ዕድሜው የኤሌክትሪክ ኢንጂነር ጊዮን አሸናፊ በሚገባ ካለ በኋላ በእኔ ዕድሜ ግን የሚሆን አይመስለኝም፣ ከዚያ በፊት ገና ብዙ መደረግ ያለባቸው ነገሮች አሉና ማለቱን ዘገባው ጠቁሟል። በመጨረሻም ቲቢ ማለት የሳምባ በሽታ በአፍሪቃ ሀገራት ትልቅ የኢኮኖሚ ችግር ማድረሱን አናዶሉ የተባለው የቱርክ የዜና አገልግሎት ዘግቧል። ባለፈው ጥቅምት ወር በወጣው የዓለም የጤና ድርጅት ዓመታዊ ዘገባ መሰረት በዓለም ደረጃ ከሚገኘው የሳምባ በሽታ 28 ከመቶ አፍሪካ ውስጥ ነው ያለው። በህዝብ ላይ ጫና በማሳደር ደግሞ በአፍሪቃ ከፍተኛው ነው። ሳንባ በሽታ በታማሚዎቹና በአፍሪቃ ሀገሮች ላይ የሚያደርሰው የኢኮኖሚ ጫና ብዙም ትኩረት አይሰጥበትም የሳንባ በሽታ በሽተኞች ቤተሰባቸውን ለመምራት በሚኖራቸው አቅም ላይ ችግር የሚፈጥር መሆኑን አለም ስለሚዘነጋ ጥናት ሊደረግበት ይገባል ሲሉ የደቡብ አፍሪቃ የሳንባ በሽታና የሰውነት የመመከላከያ አቅም ብሔራዊ የጥናትና የምርምር ድርጅት ሊቀመንበር ፕሮፌሰር ኪርታን ደዳ መናገራቸውን አናዶሉ የዜና አገልግሎት ጠቁመዋል። የናይጄሪያ ኢቦኒ ስቴት ዩኒቨርሲቲ ከሶስት ዓመታት በፊት ያደረገው ጥናት በሳምባ በሽተኞች ላይ የሚደርሰው የኢኮኖሚ ችግርን አስመልክቶ የተለያዩ ተቋማት የሚያወጧቸው አሀዞች የተለያዩ በመሆናቸው ወጥ የሆነ ግምት ለመስጠት አይቻልም የሚል ድምዳሜ ላይ ደርሷል። በአጠቃላይ ግን የሳምባ በሽታ በኢኮኖሚ ይዞታ ላይ የሚያደርሰው ችግር ከባድ መሆኑን ያመለክታል። ብዙውን ጊዜ የሳምባ በሽተኞች የሚዘልቁት በዘመድ አዝማድ እገዛ መሆኑን የተለያዩ ጥናቶች እንዳመለከቱ አናዶሉ የዜና አገልግሎት አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ ቀጣይ ፕሮግራም ከማለፋችን በፊት አድማጮች እዚህ ገደማ የፕሮግራም ማሳሰብ ያለን ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ስርጭት ይጀምራል። የፊታችን ሰኞ መጋቢት 19 ቀን ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬይት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ Gabina Viaway, let's cross boundaries together. Ahun uh, wij Ethiopia would ኢትዮጵያ ወደየት በወቅታዊ የአገሪቱ ጉዳዮች ዙሪያ የሚያተኩረው ተከታታይ ውይይት ሦስተኛ ክፍል ነው። ተከታዩ ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎችን በመቃኘት መጪውን የአገሪቱን እጣ አስመልክቶ ብርሃን ለመፈንጠቅም ይጥራል። የውይይቱ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ በኢትዮጵያ የታሪክና የፖለቲካ ጉዳዮች መጽሐፍት የጻፉ ዶክተር ዳንኤል ተፈራ በዊስኮንሲን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰር እና በወቅታዊው ሰሞንኛ ጉዳዮች የጻፉትን ጨምሮ በኢትዮጵያ ጉዳዮች በርካታ ጽሁፎችን ያቀረቡ፣ እንዲሁም አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ባለሙያነት የሚያገለግሉ ቀድሞ የአዲስ አበባ ዩኒቨርሲቲ መምህር የነበሩ በኢትዮጵያ ጉዳይ ላይ ያተኮሩ ጽሁፎችንም በመጻፍ የሚታወቁ ናቸው። አሉላ ትላንት ውይይቱን ካቆመበት ይቀጥላል። እስኪ ቀጥተኛውን ጭብጦች እያነሳን ገፋ እናድርግ። እንቅስቃሴውና በእንቅስቃሴው የሚገኙ ተዋናዮቹን ማንነት፣ አጠቃላይ የኢትዮጵያን ህዝብ ፍላጎትና ተስፋም ጨምሮ እንዲሁም ደግሞ የኢትዮጵያ መንግስት ራሱ በአሁኑ ሰዓት ችግር መኖሩን አምኗልና ችግር መኖሩን የተቀበለ መንፈስ ነው ይሄን ውይይት የምታደርጉት። ይሄን የተባለ ችግር የተለያዩ ወገኖች በተለያየ መነጽር የሚመለከቱትም ቢሆን ችግር መኖሩ አንድ እውነታ ነው እና ፕሮፌሰር ሹመት የታሪክ ምሁርም እንደመሆነው ቀደም ያሉ ተሞክሮቻችን ምን ያለ የተሻለ ልምድ ያካፍሉናል። በአሁኑ ሰዓት በኢትዮጵያ ውስጥ የሚታየው አሁን የሚያወዛግበው የምንነጋገርበት ከፍተኛ ውጥረት የሰፈነበት የፖለቲካ ቀውስ ባሻገር አገሪቱን የመታው ከፍተኛ ድርቅም አለ። ዓለም አቀፍ ትኩረት የሳበ በመንግስት ግምት እንኳን ከአስር ሚሊዮን ያላነሰ ህዝብ ለረሃብ የተጋለጠበት ነው። ቀደም ሲል የተሰሩ ስህተቶች እንዳይደገሙ ከታሪክስ ምን መማር ይቻላል? ይሄን እድልና ፈተና መካከል እየታየ ያለ ሁኔታ ወደ እድሉ አማራጭ ለመውሰድ ምን መፍትሄዎች፣ ምን አይነት ሁኔታዎች እስከ ግምት ሊገቡ ይገባል ይላሉ። እሺ እንግዲህ ወደ ታሪክ ትንሽ ዘወር አድርገን ብለኸኛል፣ ልውሰዳችሁ እንዲያውም በጣም ራቅ አድርጌ በአስራ ስድስተኛው ክፍለ ዘመን መጨረሻ አጼ ሰርጸ ድንግል በጣም ሀይለኛ የሆኑ ንጉስ ነበሩ እና የነገስታቱን መበርታት የማይወዱት ያ የአካባቢው መሳፍንቶች ደግሞ ከዚህ በኋላ የሚመጣው ንጉስ እየደከመ እንዲሆንላቸው ሲጣጣሩ ስለነበረ በተደጋጋሚ ዙፋን ላይ የወጡትን ነገስታት በመውጋት በማዳከም ብዙ በኋላ ዘመን መሳፍንት ብለን የምንጠራው ሁኔታ ወደሚወስድ አይነት መንገድ ያካሂዱ ቆዩ። በመጨረሻ አንድ ዘድንግል የሚባል ንጉስ አነገሱና ሙሉ በሙሉ ሊቆጣጠሩት ሲፈልግ እኔ እኳ ህዝቡን ባላገሩን ይዤ ይህን ሁሉ መኳንንት በወጋውና ባሸነፈው ህዝቡም ነጻ ይሆናል አገርም ሰላም ይሆናል ብሎ ገጠማቸው። ግን ተሸነፈ። ባላገርም ጥሎት ሸሸ። ንጉሱን ከገደሉ በኋላ እዛ የተሰበሰቡት መኳንንቶች ከዚህ በኋላ እንግዲህ ነጻ የምንሆነው በላያችን ላይ ማንም ያልመጣብን እንደሆነ ሁላችንም በየሀገራችን የየአገራችን ንጉስ እንሁን ብለው ሄዱ። ሶስት አመት አልሞላም፣ እንደገና ስበሳቸው። ምክንያቱም አንዱ ከአንዱ ጎልቶ ለመውጣት ስለሚፈልግ በዚያ ጦር ሜዳ ላይ ሰላምም ሰላምን ሳይሆን የሚቀጥለውን ትልቅ ችግር ነው ፈጥረው የተለያዩት እንደተባለውም እንደዚሁ ትልቅ አመፅና ትልቅ መናጋት ተፈጠረ በዚያ ሀገር ውስጥ። በዚህ ምክንያት ነው በኋላ እነሱ ስኒዎች ነፋሲ ለደስ መጥተው በጣም ጠቅለል ያለ ሁኔታ የፈጠሩትና የተሻለ የተረጋጋ ሁኔታ የተፈጠረው። አሁን ይሄ እድልና ፈተና የሚለው በእውነቱ እድል ከተባለ የሚሰጠን እድል አገሯ ምን ያህል በቋፍ ላይ የምትገኝ መሆኗን እንድናይ ህዝቡም መንግስትም እንዲረዳ ምናልባት እድል ፈጥሮ ሊሆን ይችላል መንግስትም ቢሆን ስልጣን በሸርና በሴራ ከዘለቄታው ሊያዝ እንደማይችል አስተማማኝ የሆነ ሰላም ለሁሉም የሚበጅ ለመንግስትም ለህዝብም ለተቃዋሚውም የሚበጅ ሁኔታ የሚመጣው መሀል መንገድ የተገናኙ እንደሆነ ነው እንጂ ሁኔታዎችን ዘለቅ ላለ መንገድ በተለያየ ሴራና ሽረባ ማስቀጠል እንደማይቻል በደንብ ያሳየ ይመስለኛል ይሄ ሁኔታ እሱም ቢሆን ከዚህ ብዙ ሊማር የሚችልበት ሁኔታ አለ። ሁሉም ግርግር የሚበጅ መንገድ አይከፍትም። ትልቅ ኃላፊነት ይጠይቃል እንዲህ ያለ ሁኔታ። ወደ ኋላ መለስ ብለን እጅግ በጣም የተበላሹ ጉዳዮችን፣ እጅግ በጣም የተጎዱ አገሮች እንዴት እዚያ ደረጃ እንደደረሱ በምናይበት ጊዜ በዚያ ወቅት ይህንን መረዳት አለመቻለሁ በኋላ ሊመልሱት የማይችሉት ችግር ፈጥሮ የሚያልፈው እና ህዝብም ቢሆን ተቃውሞውን የሚገልጽበት እንዲሁም ደግሞ ብሶቱን የሚያስታርቅበት ለወደፊት ለአገር ይበጃል ብሎ የሚሰራቸው ነገሮች ሁሉ መጤን ያለበትና በሰከንና በእርጋታ መካሄድ ያለበት ሁኔታ ነው እና ይሄ ሁኔታ ሁሉንም የሚፈትን ነው። መንግስትን ብቻ ሳይሆን መንግስትንም እናስወግዳለን የሚለውን ኃይል ወይም ይሄ ሁኔታ ይለወጥልን የሚለውንም ኃይል ቢሆን ትልቅ ግንዛቤና ጥንቃቄ እንዲያደርግ የሚያሳይ ነው። አሁን የኢትዮጵያ ህዝብ ወደ መቶ ሚሊዮን እየተጠጋ ነው። ይህንን ህዝብ አስተዳደር ቀላል አይደለም። ከባድ ኃላፊነት ነው፣ ከባድ ሸክም ነው። ይህንን ሸክም ደግሞ እንደ ቀላልና እንደ ልጆች ጨዋታ፣ እንደ ድራማ ማየት የለብንም። ሁኔታ የሌላቸው ምርጫዎች ማካሄድ እንደገና በሁለተኛና በሶስተኛ ወሩ እሳት ለማጥፋት ከዚህም ከዚያም መጣደፍ ይሄ ይሄ ሁሉ ይህንን ኃላፊነት ለተሸከመ ኃይል በእውነቱ እጅግ በጣም ከባድ እና አርቆ ማሰብን የሚጠይቅ መሆኑን ተገንዝቦ ያለፍባቸውን ጎዳናዎች ማየት፣ ሁኔታዎቹን እንደገና መመርመር፣ አስፈላጊዎቹን እርማቶች በየጊዜ ጊዜው ማድረግ ተቃዋሚውም ቢሆን ዘለቄታ ያለው ለውጥ የሚያገኘው ምናልባት መሰባሰብ ሲጀምር፣ እንዲሁም ደግሞ የሚጠይቃቸው ጥያቄዎች ከዛሬ አስር ዓመት ከዛሬ ሀያ ዓመት ከዛሬ ሰላሳ ዓመት በኋላ ምን ያመጡልናል የሚሉትን ዛሬ ባለችው በዕለቷ ጠርፊያ ሳይሆን እና አማራጮች አሉ። አማራጮቹ ግን በትክክል ሊመረመሩ ይገባል። መጀመሪያ ነገር ይሄ አሁን የያዝነው ሁኔታ በእውነቱ የት ያደርስናል? መጨረሻችን ምን ላይ ያደርገዋል? ነገሩ የተበላሸ የት ላይ ነው? ይህንን መንግስትም ራሱን በትክክል ሊመረምር ይገባል። ምናልባት የያዘው አጀንዳ ስልጣን ለመውጣት አስችሎት ይሆናል። ምናልባት ሀያ አምስት ዓመት ለመግዛት አስችሎት ይሆናል። የአገሯን ቀጣይነት ለማረጋገጥ ግን የማያስችል መሆኑን አሁን ካልተረዳ መቸም መቸም ይረዳዋል ማለት አይደለም። ህዝቡም ቢሆን ይህንን በየአካባቢው ያለበትን ብሶት፣ በየአካባቢው ያለውን ግፍ በምን ሁኔታ እንወጠዋለን? አሁን የምንከፍለው መስዋዕትነት የተሻለ ውጤት እንዲያመጣ ስበስ የተሻለ እንዲያገናኘንና ና እንዲያፋቅረን ምክንያቱም በእውነቱ በየጓዳውና በየእንትኑ የሚካሄደው ትግል ሁሉም ሊጠቀምበት ወደሚችል አቅጣጫ ማያመራ ከሆነ እንደገና ሌላ ዞር ደግሞ ሌላ ዕዳ ሊገባ ነው ማለት ነው። እና ይሄ አሁን ያለው ሁኔታ ይህንን እንድናይና እንድንመረምር ምናልባት የሰጠን እድል ሊሆን ይችላል። በአግባቡ ከተጠቀምንበትና እና የተሻሉ አማራጮችን ከወሰድን ምናልባትም ችግራችን ቀለል ሊያደርገው ይችላል። የሚጠይቀን ዋጋም ይህን ያህል ብዙ ላይ ሆን ይችላል። ይህንን ማጤን ከተሳንን መንግስትም ደግሞ ያለበትን ኃላፊነት በጊዜው ተረድቶ ዘላቂ ለሆኑ ጉዳዮች ራሱን ካልከፈተ በስተቀር በእውነቱ ያቺ ሀገር የሚጠቃት የሚጠብቃት ከፍተኛ አደጋ ነው። ዶክተር ሽመታ አመሰግናለሁ። ወደ ዶክተር ዳንኤል ልሻገር። ዶክተር ዳንኤል ከዚሁ አሁን ካነሳ ነው ነጥብ ገፋ አድርገን እንቀጥልና ምን አይነት ለውጥ ምን አይነት መሻሻሎች ሊመጡ ይገባል? አሁን የሚታዩትም ሆነ ሊከተሉ የሚችሉ ህብረተሰቡን ጨምሮ በተለያዩ ክፍሎች የሚደረጉ ሌሎች እንቅስቃሴዎች ወዴት ይወስዳሉ? አሁን ካሉበት አዝማሚያ ይሄን አይነት ነገር ሊያመጡ ይችላሉ፣ አዎንታዊም አሉታዊም ሊሆን ይችላል። ምንስ አይነት ነገሮች ከግምት ይገባሉ? የሚለውን ጨምረው እሺ በጣም አመሰግናለሁ እድል ስለተባለው በመጀመሪያ በጥያቄ መልክ ላቀርብ እፈልጋለሁ ይኸውም መንግስት ምን ይላል ስለዚህ ጉዳይ የመልካም አስተዳደር ጉድለት ነው ነው የሚል ይሄ ትክክል አይደለም ትክክል አመለካከት አይመስለኝም ፖለቲካዊ መልስ ነው የሰጡት ማድረግ ያለባቸው ችግሩን በቀጥታ መጋፈጥ እንዴት ነው የሚጋፈጡት ዶክተር ዳንኤል በመጀመሪያ ነገር ችግሩን ማመን ዋናው ችግር የክልልና የመሬት ነው ለምሳሌ ወልቃይ ጠገዴ የማንነት ጥያቄ ይላል ሰው፣ ኮንሶ የማንነት ጥያቄ ይላል። ይሄ ከምን የመጣ ነው? በዘርብ መከፋፈል የፈጠረው ችግር ነው። ኢትዮጵያ አስራ ሶስት ክፍለ ሀገሮች አሏት። ወደ አምስት መቶ ወረዳዎች አሏት። ወደ መቶ ምናምን አውራጃዎች አሏት። እነዚህ ነገሮች መታጠፍ አልነበረም እና እሱን ወደ ዘጠኝ ክፍለ ሀገሮች አዞ እና ምን መጣ? ሁሉም ለመሬት መታገል ጀመረ። መብቱን ትቶ ስለ መሬት ይሄኔ ነው ይሄኔ ነው ይገባኛል፣ እና ይሄንን በዚህ ሊገፉው አይችሉም። ይሄንን መገንዘብ አለባቸው። ስለዚህ ክልልና የመሬትን ጥያቄ እንዴት ነው የምናስወግደው? ምን አይነት እርዳታ እንጠይቃለን? ከተማረውም ፖለቲካውም ድርጅት ምንድን ነው ማድመጥ ያለብን? አንድ ፍንጭ ሰጥተዋል ጠቅላይ ሚኒስትሩ ሳዳምጥ፣ ገበሬው ላይ መጫን አንችልም ከእንግዲህ በኋላ ብለዋል። ምን ማለታቸው ይሆን? እሱ ላይ ቢያብራሩ ጥሩ ነው። መሬት ለግል እናደርጋለን ነው? በምን አይነት ለግል የምናደርገው መንግስት ወደፊት ምን አይነት የታክስ ስርዓት ሊኖረው ይችላል። እነዚህ እነዚህን ነገሮች ሊያብራሩ ይችላሉ። እንግዲህ እድል የሚባለው እሱ ነው። አድማጮች፣ ስርጭታችን መገባደዱ ደረሰ። ውይይቱ እንደ ታሰበው አልተቋጨም። ሰለሞን፣ አዎ ውይይቱ ሳይጠናቀቅ አጉል ቦታ ላይ ነው ለማቋረጥ የተገደድ ነው እና ይቅርታ እንጠይቃለን። ነገ ግን በስፋት ትመለስበታለን አይደል? ልክ ነው ሰለሞን፣ ነገ በስፋት እንመለስበታለን። ውይይቱ ታዲያ ለአድማጮችም የሚሆን ነው። በያላችሁበት በዚህ ወቅታዊና ምናልባትም የነገዎቹ እጣዎች በሚመለከቱ ጉዳዮች ላይ በያላችሁበት ተወያዩ፣ መልእክቶቻችሁን አድርሱን። እንደ ተባለው ታዲያ በነገው ምሽት ከዚህ ቀደም የቀረቡትን የተወሰኑትን ያካተተ ሰፋ ያለ ውይይት ይጠብቃቸዋል። ቀጠሯችን ከቀጠሯችሁ ከራዲዮ ከቅዳሜ ምሽት ዝግጅታችን ጋር ይሁን። አሁን ዝግጅታችን ወደ ማጠናቀቁ እያመራን ነው። ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው አንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ሰላም፣ ደህና እደሩ።